ሐዋሳ ወደ ሰላሟ እየተመለሰች ነው ሲሉ የከተማይቱ ምክትል ከንቲባ አስታውቀዋል። የሲዳማ ውሳኔ ሕዝብም ያለ እንከን እንዲጠናቀቅ አስተዳደሩ በቂ ዝግጅት እንዳደረገም ተናግረዋል። በውሳኔ ሕዝቡ ላይ ድምፅ ለመስጠት ሁለት ሚሊዮን ሰው መመዝገቡን ብሔራዊ የምርጫ ቦርድ አስታውቀዋል። በሌላ በኩል በደቡብ ክልል ጸጥታ በማደፍረስና በተለያዩ ወንጀሎች የተጠረጠሩ ባለሥልጣኖች በቁጥጥር ስር መዋላቸውን የክልሉ አስተዳደር አስታውቀዋል። ዮናታን ዘብድዎስ ከሐዋሳ ዝርዝሩን ይዟል። የሐዋሳ ከተማ ምክትል ከንቲባ አቶ ጠራቱ በየነ ዛሬ ለጋዜጠኞች በሰጡት መግለጫ የሐዋሳ ከተማ ወደ ሰላማዊ እንቅስቃሴ መመለሷና መደበኛ የንግድ መዋይ ለመደባ ና የአገር ጎብኚዎች እንቅስቃሴ በጥሩ ሁኔታ የተካሄደ መሆኑን ተናግሯል። በከተማው ነዋሪዎች ዘንድ ተፈጥሮ ነበር ያሉትንም ስጋትና ጥርጣሬ ለማስወገድ ጥረት ተደርጓልም ብሏል። ሐዋሳ ከተማ ባለፉት ወራት በሰራናቸው ስራዎች ከህብረተሰቡ ጋር በርካታ ለውጦች መጥተዋል። በዋናነት ትኩረት አድርገን ስንሰራበት የነበረው በከተማ አስተዳደራችን የሰላምና የጸጥታ ጉዳይ ነው። ሁላችሁም እንደምታውቁት በሐዋሳ ከተማ ከ2010 ጀምሮ የሰላም ሁኔታው ጥሩ ያልነበረና አለመረጋጋቶች የነበሩበት ግጭቶች ያጋጠሙበት ሁኔታ ነው የነበረው። በ2010 በተለየ ሁኔታ 2011 ላይ ይሄ ሁኔታ መጠኑ ይቀንስ እንጂ በህዝባችን ዘንድ፣ በነዋሪው ዘንድ ስጋቶች የነበሩበትን ሁኔታ አሳልፈናል። ስለዚህ እንደ ከተማ አስተዳደር ይህንን ሁኔታ የመቀየር ስራ ነው ትኩረት አድርገን ስንሰራ የነበረው። በእነዚህም ሁኔታዎች ትኩረት አድርገን በሰራንበት የከተማው የሰላም ሁኔታ አሁን በፍጹም ሰላማዊ ሁኔታ ላይ የሚገኝ ነው። ከተማ አስተዳደሩ እና ህዝቡ በሰራ ስራ የከተማችን ነዋሪዎች ይህንኑ ተጠናክሮ እንዲቀጥል ከከተማ አስተዳደሩ ጋር አብረውም እንዲሰሩ፣ ወደ ከተማችንም የሚመጡ እንግዶች ያለ ስጋት ከተማዋ ፍጹም ሰላም ሆና ቀድሞ የምትሰጠውን አገልግሎት ወይም የቱሪስት መዝናኛነቷን የኢንቨስትመንት መዳረሻነቷን የቀጠለች ስለሆነ ይህንኑ ለማግለጽ ነው የሲዳማ ክልል ውሳኔ ህዝብም እያለ ኢንክን እንዲጠናቀቅ አስተዳደሩ በቂ ዝግጅት አድርጎ ላይ ያሉት ምክትል ከንቲባው በሀዋሳ ከተማ የተመዝጋቢዎች ቁጥር አነስተኛ ነው የሚባለው ተጨባጭ አይደለም ነው ያሉትም ምዝገባ መጠኑን በተመለከተ ቁጥሩን ምርጫ ቦርድ የሚገልጸው ቢሆንም እኛም ከምርጫ ቦርድ ባገኘነው መረጃ አሁን በከተማችን የተመዘገበው የነዋሪዎች ቁጥር ዝቅተኛ ነው የሚል እምነት የለም። አሁን ከምርጫ ቦርድ ያገኘነው እስከ ትናንት ድረስ ባለው ወደ ሰባ አምስት ፐርሰንት የከተማው ነዋሪ ድምጽ መስጠት የሚችለው ተመዝግቧል። በምርጫ እንዳይሳተፉ ተፈልገው መታወቂያ እንዳይሰጣቸው የተደረጉ የከተማው ነዋሪዎች አሉ የተባለውን በተመለከተ ምክትል ከንቲባው የሚከተለውን አስገንዝበዋል። የመታወቂያ ካርድ አሰጣጥ አሰራር ስርዓት አለ። ሁላችሁም እንደምታውቁት ይሄ ሪፈረንደም አዋሳን ጨምሮ በሁሉም የሲዳማ ወረዳዎች ውስጥ እንደሚካሄድ አንድ ግለሰብ ለመመዝገብ የሚያስፈልገው ቅድመ ሁኔታዎች ምን እንደሆኑ አስቀድሞ ምርጫ ቦርድ መረጃ ሰጥቷል። የከተማ አስተዳደሩ መረጃ ሰጥቷል። በዚህ መሰረት አንዱ መስፈርት ሆኖ የተቀመጠው በከተማ ውስጥ ስድስት ወር የኖረ እና የነዋሪነት መታወቂያ ያለው መሆን እንዳለበት ተገልጿል። ስለዚህ ይህንን ሪፈረንደም ለመሳተፍ የሚፈልግ አካል በሙሉ በቅስቀሳ ወቅትም ከቅስቀሳ በፊትም በነበሩ ጊዜያቶች እንዲወስድ ሁሉንም ምቹ ሁኔታዎች ተመቻችተዋል። ወደዚህ ምዝገባ ከተገባ በኋላ የተወሰነ አንድ ቀበሌ ላይ ትናንት መታወቂያ አልተሰጠንም ይታደስልን የሚል ጥያቄዎች ቀርበዋል። የመጡት አካላት በርከት ብለው በቁጥር የመጡ በመሆኑ በወቅቱ የቀበሌው አስተዳደር ወረፋ ጠብቀው ለማስተናገድ ተሞክሯል። እናንተም ሄዳችሁ ማረጋገጥ ይቻላል። አሁንም የመታወቂያ የማደስ ስራው እየተሰጠን ያለው። ከዚህ ውጭ አንደኛውን ምልክት ለመምረጥ አንደኛውን ምልክት ደግሞ እንዳይመርጥ ለማድረግ የሚባለው የተሳሳተ ነው። ሁለቱም ምርጫዎች በተገቢው ቢጫ ቦርድም ለጥፏል። በሚመለከተው ቦታ ይሄኛውን ምረጥ ይሄኛውን አትምረጥ የሚል ጫናም በከተማ አስተዳደራችን የተፈጠረ አይደለም። በዚህ ሁኔታ የሚፈጠር አካል ካለም ተገቢነት የሌለው ስለሆነ እንደ ከተማ አስተዳደር ይህንንም ለመከላከል የምንሰራ ነው። የውሳኔ ህዝብ ስራ በመንግስት የልማት ስራዎች ላይ ጫና አሳድሯል ተብሎ ከጋዜጠኞች ለቀረብላቸው ጥያቄም የለም፣ እንዲሁም ከወትሮ በተለየ ሁኔታ የልማት ስራዎች እየተሰሩ ይገኛሉ ነው ያሉትም። ለከተማው ሰላምና ደኝነት ስጋት የሆኑ ነው ያሉትን እንደነሺሻ ማጨሻና መቃሚያ ቤቶች ያሉ ህገወጥ የንግድ እንቅስቃሴ መዝጋትና በጎዳና ላይ ያሉ ዜጎችን የማንሳት እንዲሁም ወደ መደበኛ ኑሯቸው የመለስ ስራም ከተለያዩ ግብረሰናይ ድርጅቶች ጋር በመተባበር እየተሰራ መሆኑም ተናግሯል ከፌዴራል መንግስት ጋር በመተባበር አምስት ግብረሰናይ ድርጅቶች ጋር ውል ተፈርሟል በተፈረመው ውልም መሰረት አራት መቶ ሶስት የሚሆኑ ህጻናት ከጎዳና ላይ ለማንሳት እንደ ከተማ አስተዳደር ስራው ተጀምሮ አሁን የዝግጅት ስራው ተጠናቆ እነዚህን 403 ህጻናት ከጎዳና ላይ በማንሳት ለሚቀጥሉት ሁለት ዓመታት የማደሪያም መሰረታዊ የኑሮ ፍላጎታቸውን በሚያሟላ ሁኔታ ተጠብቆ ትምህርት እንዲያገኙ ተደርጎ ስልጠናም እንደዚሁ እንዲያገኙ ተደርጎ ህይወታቸው የሚቀየርበት ሁኔታ እየተሰራ ነው ያለ ምክትል ከንቲባው፣ በከተማው የተባባሰ የመጣው የኑሮ ውድነትም ከሀገሪቱ አጠቃላይ የሰላምና የጸጥታ ነባራዊ ሁኔታ ጋር የተያያዘ ነው ብለዋል። በሌላ በኩል ለውሳኔ የተወሰነ ህዝብ ሁለት ሚሊዮን መራጮች መመዝገባቸውና ሂደቱም ሰላማዊ የሆነ መንገድ በመከናወን ላይ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽምልስ አስታውቀዋል። ይህ ብንድ እንዳለ በተመሳሳይ ክልሉ ወደ ሰላም መመለሱን የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ገልጠዋል። ይህ ህግ የበላይነትም የማስከበር ስራ እየተሰራ መሆኑም ተናግሯል። ህግ መከበር አለበት። ዜጎች ዋስትናቸው ህግ ነው። ከፈጣሪ በታች ህግ የማስከበር ጉዳይ እናያጀነ ያለ አሁንም ከጀርባ ሆኖ የሚያሸብሩ ከሆነ ለሰላምና ደህንነታችን፣ ለህብረተሰቡ ሰላምና ደህንነት አደጋ ነው የሚሆኑ። ስለዚህ እዚህ ላይ የተጠናከረ ስራ መስራት ያስፈልጋል። በደቡብ ክልል በተለያዩ የመንግስት ስራ ኃላፊነት ላይ ተቀምጠው የክልሉን ፀጥታ በማወክና በተለያዩ ወንጀሎች በመሳተፍ ከተጠረጠሩ 129 ሹማምንቶች 137ቱ በቁጥጥር ስር መዋላቸውን የክልሉን መስተዳደር ጠቅሶ የመንግስት ቴሌቪዥን ዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም